The Voice of America VOA <slaps> e Yuh, Yameri Kadims, Radio Tabiano. Radio Tabiano. በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 24 2006 ዓ ም ስርጭት ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። የግንቦት ሰባት የፍትህ የነፃነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ በመንግስቱ ኃይሎች በቁጥጥር ስር መዋላቸውን ድርጅቱ አስታወቀ። ማክሰኞ የትራንት ሳምንት ማለት ነው። የመንያ ስምንት መቶ ሀምሳ ሶስት ፍላይት ቁጥር ከዱባይ ወደ ሰንአ በ ቱ ፎርቲ ሲክስ ኤም የለቀቀ አውሮፕላን ይዞ በሰንአ በኩል ወደ ሌላ ሶስተኛ ሀገር ሲሄድ ነው። በሁለት ሰዓት እንትን ነበረ የትራንዚት ነበረ እዛ በዛ ሰዓት ነው እንግዲህ የየመን ባለስልጣኖች እንዳገቱት ያወቅ ነው። የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። በምሽቱ አብይ ርዕስ ዘገባውን ይዘናል። የፌዴራሉ ጠቅላይ ፍርድ ቤት በእነ አቶ መላኩ ጉዳይ አቃቢ ሕግ ያቀረበውን ይግባኝ ውድቅ አደረገ። የፈረንሳዩ የቀድሞ ፕሬዚዳንት ኒኮላስ ሳርኮዚ ተይዘዋል ከምርጫ ዘመቻ በተያያዘ ክስ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በዚህ ዓመት ኢትዮጵያ የቅባት እህሎች የወጪ ንግድ ገቢዋ ለበርካታ ዓመታት ከፍተኛው የወጪ ንግድ ገቢ ማግኛዋ ከነበረው ከቡና በልጦ መገኘቱ ተገልጿል። የኢትዮጵያ የንግድ ሚኒስቴር ካሰናዳው የአስር ወራት የወጪ ንግድ ክንዋኔ ሪፖርት በተገኘው መረጃ መሰረት የቅባት እህሎች ወደ አምስት መቶ ሰማኒያ አምስት ሚሊዮን ዶላር ገቢ በማስገኘት ቡናን ከአንደኛ የውጪ የውጭ ምንዛሪ ገቢ ምንጭነቱ አውርደውታል። በተመሳሳይ ወቅት ሀገሪቱ ከቡና ንግድ ያገኘችው ገቢ 489.28 ሚሊዮን ዶላር መሆኑ ከሪፖርቱ ለመረዳት ተችሏል። ኢትዮጵያ በዘንድሮ የበጀት አመት በአስሩ ወራት ወቅት ከ አራት መቶ አራት ሺ ቶን በላይ መጠን ያለው የቅባት እህል ወደ ውጭ ላከች ሲሆን ይህም አምና ከላከችው በ አስር ከመቶ የሚበልጥ መሆኑ ነው በሪፖርቱ የተወሳው። የተገኘው ገቢም ከአምናው በ52 ከመቶ የበለጠ መሆኑን የንግድ ሚኒስቴሩ ሪፖርት መረጃ ያመለክታል። በቀድሞ የገቢዎችና ጎምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፈንታና በሌሎች አባሪ ተከሳሾች ላይ ከፍተኛው ፍርድ ቤት በሰጠው ብይን ላይ አቃቢ ሕግ ያቀረበውን ይግባኝ ፌዴራሉ ጠቅላይ ፍርድ ቤት ውድቅ አድርጎ የከፍተኛ ፍርድ ቤቱን ውሳኔ አጸና። የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ሰኔ 27 ሲሰየም በዚህ ጉዳይ ላይ ውሳኔ እንደሚሰጥ ይጠበቃል። ዘጋቢያችን መለስካቸው አማሀ የፍርዱን ሂደት ተከታትሎ የላከው ዘገባ ቀጥሎ ይቀርባል። የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን በቀድሞ የገቢዎችና ጉምሩክ ሹማምንት በእነ አቶ መላኩ ፈንታ፣ አቶ ገብረ ዋህድ ውለ ጊዮርጊስ እና በአንዳንድ ባለ ሀብቶች ላይ በሶስት የተለያዩ መዝገቦች ካቀረባቸው ክሶች መካከል በሶስተኛው መዝገብ ላይ ተከሳሾች ያቀረቡትን የክስ መቃወሚያ ፍርድ ቤቱ በአብዛኛው እንደተቀበለው ይታወሳል። በተለይም በዚህ መዝገብ የተመሰረቱ ክሶች በተናጠል እንዲቀርቡ ተከሳሾች ያቀረቡትን አቤቱታ ሕጋዊ መሰረት ያለው ነው በማለት የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት የኮሚሽኑ አቃቢ ሕግ ክሶቹን ነጣጥሎ እንዲያቀርብ ብይን ሰጥቷል። ይሁንና አቃቢ ሕግ በብይኑ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ወንጀል ችሎት ይግባኝ ብለዋል። ጠቅላይ ፍርድ ቤቱም የከፍተኛውን ፍርድ ቤት ብይን እስከ ትናንትና ሰኔ 23 ቀን 2006 ዓ ም ድረስ ታግዶ እንዲቆይ ትእዛዝ ሰጥቷል። ጠቅላይ ፍርድ ቤትም ቀደም ሲል ሰኔ 19 ቀን 2006 ዓ ም ሁለቱን ወገኖች ማለትም የኮሚሽኑን አቃቤ ሕግና የተከሳሽ ጠበቆችን የበታች ፍርድ ቤት በሰጠው ብይንና በይግባኙ አቤቱታ ላይ አከራክሯቸዋል። የፌዴራሉ ጠቅላይ ፍርድ ቤት ዛሬ ለተከራካሪዎቹ ወገኖች በሰጠው ውሳኔ የከፍተኛው ፍርድ ቤት አስራ አምስተኛ ወንጀል ችሎት ግንቦት ሀያ ሁለት ቀን በሰጠው ብይን ምንም ስህተት እንዳላገኝና ውሳኔውን በሙሉ አጽድቆ ለይግባኝም የሚያበቃ ምንም ነገር እንደሌለ የተከሳሾቹ ክስ የመንግስትን ስራ በማያመች አኳን በመምራት የሙስና ወንጀል ጉቦ መስጠትንና ጉቦ መቀበልን የተመለከቱ መሆናቸው የወንጀል ድርጊቶቹ የተለያዩ መሆናቸውን የሚያሳይ ስለሆነ ክሶቹ ተነጣጥለው እንዲቀርቡ የታዘዘበትን ብይን እንዳጸናው ገልጿል። በዚህ መሰረት የጠቅላይ ፍርድ ቤቱ እስከ ትናንት ድረስ የሰጠው የእግድ ትእዛዝ ያበቃ በመሆኑ የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ለሰኔ 27 ቀን 2006 ዓ ም በሰጠው ቀጠሮ የሚቀጥለውን ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Kadis Allah. የዓለም ማህበረሰብን ትኩረት እንሻለን፣ በማለት ከእስራኤል የስደተኞች ማዕከል በመውጣት ወደ ግብጽ ድንበር አቅራቢያ የተመሙትና ለሁለት ቀናት በበረሃ የቆዩት አፍሪካውያን ስደተኞች ተገደው ወደ እስር ቤት እንዲገቡ መደረጉ የደረሰን ዜና አስታወቀ። ከአሜሪካ ድምጽ ጋር ቃለ መጠይቅ ያካሄዱ ሁለት ኤርትራውያን ስደተኞች የእስራኤል ፖሊስ በአምስት ደቂቃ ውስጥ ወደ ተዘጋጀላችሁ አውቶቡስ ካልገባችሁ እርምጃ እንወስዳለን ብሎ እንዳስጠነቀቀና ጥያቄ አለን ባሉ ጊዜ በማስገደ it. ኦቶቡስ አሳፍሮ እስር ቤት እንደጨመራቸው ተናግረዋል። በግርግሩ ወቅት አንድ ሱዳናዊ እንደሞተ ስደተኞቹ ተናግረዋል። ይህ ዜና ከነጻ ምንጭ በኩል ግን ለመረጋገጥ አልተቻለም። አንዳንድ የእስራኤል የዜና ምንጮች ግን ስደተኞቹ ላይ እርምጃ የተወሰደው ከፖሊስ ጋር ግጭት ስለፈጠሩ ነው መባሉን ምንጮቻችን ይገልጻሉ። የእስራኤል መንግስት በጉዳዩ ላይ የሰጠው መግለጫ የለም። አብዛኞቹ ኤርትራውያን እና ጥቂት ሱዳናውያን የሆኑ 1200 ያህል ስደተኞች ባለፈው አርብ ዩኤንኤችሲ ዩኤንኤችሲአርን ድጋፍ እንፈልጋለን ብለው ሆሎት የተባለው የስደተኞች ካምፕ ጥለው ለመውጣት መገደዳቸውን እንዳስታወቁን የሚታወስ ነው። ዩክሬን በምስራቅ ግዛቷ በሩሲያ ዘመም ተገንጣዮች ጋር በሚካሄደው ውጊያ ከራሷ በኩል ያወጀችውን ተኩስ አቁም አብቅታ በሰዓታት ውስጥ በተገንጣዮቹ ላይ አዲስ የጥቃት ዘመቻ ከፍታለች። ተገንጣዮቹ የተቆጣጠሯቸውን ግዛቶች እናስመልሳለን ሲሉ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ዝተዋል። ወደፊት እንገፋለን። መሬታችንን እናስመልሳለን። ተኩስ አቁሙ አይታደስም። ለሽብርተኞች፣ ለአማጽያንና ለዘራፊዎች የምንሰጠው መልስ ያ ነው ሲሉ አስጠንቅቀዋል። አማጽያኑን ታስታጥቃለች ተብላ በዩናይትድ ስቴትስና በአውሮፓ አጋሮቿ የምትወነጀለው ሩሲያ ፕሬዚደንት ቭላዲሚር ፑቲን ውጊያው እንደገና እንዲቀሳቀስ አድርገዋል በማለት ሚስተር ፖሮሼንኮን በቀጥታ ወንጅለዋል። በሰሜን ምስራቅ ናይጄሪያ አንድ ገበያ ውስጥ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ ስምንት ሰዎች መገደላቸው ተገልጧል። ዛሬ ማክሰኞ ቦምቡ የፈነዳው ማይዱጉሩ የምትባለው ከተማ ገበያ ውስጥ ከሰል ጭኖ የነበረ መኪና ላይ ሲሆን በአካባቢው የነበሩ በርካታ መኪናዎች መቃጠላቸውን እማኞች ገልጸዋል። ስለዚህ ፍንዳታ እስካሁን ኃላፊነት የወሰደ ወገን የለም። ነገር ግን ጽንፈኛ እስላማዊ ቦኮ ሃራም ማይዱጉሪና ሌሎችም ከተሞች ውስጥ በተደጋጋሚ ጥቃት ሲያደርስ መኖሩ የሚታወቅ ነው። ሁለት ተጠርጣሪ እስላማዊ ጽንፈኞች ከማይዱጉሪ አቅራቢያ በሚገኙ አንድ መቶ ሀያ አምስት ኪሎ ሜትር ርቀት ላይ ባሉ አራት መንደሮች ባደረሱት ጥቃት ከሀምሳ የሚበልጡ ሰዎች መግደላቸው ይታወሳል። ጥቃቶቹ የደረሱባቸው አካባቢዎች ቦኮ ሀራም ባለፈው ሚያዝያ ወር ሁለት መቶ ሰባ ልጃገረዶችን ጠልፎ የወሰደበት አካባቢ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትናንት ሰኞ ባወጡት መግለጫ የሁከቱን መቀጠል አውግዘው ቦኮሃራም በሰሜን ምስራቅ ናይጄሪያ የሚፈጽመው ዘግናኝ ጥቃት ያሉት እለታዊ ተግባር እየሆነ መጥቷል በማለት ውግዘት አሰምተዋል። የእስራኤል ወታደሮች የደረሱበት በጠፋ በሶስት ሳምንታቸው ትናንት ሰኞ አስከሬኖቻቸው የተገኙትን ሶስት እስራኤላውያን ታዳጊ ወጣቶች የጠለፉ ተብለው የተጠረጠሩ ሰዎችን መኖሪያ ቤቶች ወረሩ። ወታደሮቹ ዛሬ ማክሰኞ ሄብሮን ውስጥ የአንደኛው ተጠርጣሪ የአምር አቦ አይ ሴይህ መኖሪያ ቤት ላይ ፈንጂዎች ሲያፈነዱ በቴሌቪዥን ታይቷል። ማርዋን ቃስሜህ የተባለው ተጠርጣሪ መኖሪያ ቤትም ላይ ተመሳሳይ እርምጃ መውሰዳቸውን እማኞች ገልጠዋል። እስራኤል እንደምትለው ሁለቱ ሰዎች በታዳጊ ወጣቶቹ መጥፋት እጅ የለበትም ያለው ጽንፈኛ ቡድን ሐማስ አባላት ናቸው። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታዳጊ ወጣቶቹ የሰው እንሰሶች ሲሉ በጠሯቸው መገደላቸውን ተከትሎ ሐማስ ከባድ ዋጋ ይከፍልበታል ሲሉ ዝተዋል። አንድ የእስራኤል ጦር ኃይል ቃል አቀባይ የወጣቶቹ አስከሬኖች ድንጋይ ተጭኖባቸው መገኘታቸውን ነው የገለጡት። አዲሱ የኢራቅ ፓርላማ የመጀመሪያ ጉባኤውን አዲስ ጠቅላይ ሚኒስትር ሳይመርጥ ማብቃቱ ታወቀ። ባለፈው ሚያዝያ ወር አጋማሽ የተመረጡት አዲሶቹ የፓርላማው አባላት ዛሬ ለመጀመሪያ ጊዜ የተሰበሰቡ ሲሆን ተጠባባቂው አፈ ጉባኤ ማህዲ አልሃፊ ብዙዎቹ አባላት ከረፍት ሳይመለሱ በመቅረታቸው ጉባኤውን ማስቆም ተገደዋል ነው የተባለው። ከስምምነት ላይ ከተደረሰ በሳምንት ጊዜ ውስጥ እንሰበሰባለን ማለታቸውም ተሰምቷል። ምርጫውን ተከትሎ ጠቅላይ ሚኒስትር ኑሪ አልማሊኪ ለሶስተኛ ጊዜ ለመመረጥ የሚያበቃ ድጋፍ ይዘው ቢቆዩም ከዚያ ወዲህ ጽንፈኛ ሱኒዎች በሰሜኑና በምዕራቡ የሀገሪቱ ክፍሎች ብዛት ያለው አካባቢ መቆጣጠራቸውና ሀገሪቱ ቀውስ ውስጥ መውደቋ የሚታወስ ነው። ምዕራባውያን መሪዎች የሀገሪቱ ማለት የኢራቅ ባለስልጣናት በሺያዎች በሱኒዎችና በኩርዶች መካከል የሰፈነውን ክፍፍል ለማስተካከል ሁሉንም ወገኖች አሳታፊ መንግስት እንዲያቋቁሙ ሲወተውቱ ከርመዋል። የቀድሞ የፈረንሳይ ፕሬዚደንት ኒኮላስ ሳርኮዚ ስለ ምርጫ ዘመቻ የውስጥ አዋቂ መረጃ ቀብሏቸዋል ተብሎ በቀረበባቸው ውንጀላ ለምርመራ በቁጥጥር ስር መዋላቸው ተዘገበ። አንድ የፈረንሳይ የቀድሞ ርዕሰ ብሔር ለጥያቄ ሲታሰር ሳርኮዚ የመጀመሪያ መሆናቸውን የፈረንሳይ መገናኛ ብዙሃን ዘግበዋል። ሚስተር ሳርኮዚ ዛሬ ማክሰኞ ፓሪስ አጠገብ ናን ቴር በሚባል ስፍራ የሚገኝ ፖሊስ ጣቢያ እጃቸውን ሰጥተዋል። ሳርኮዚ በአውሮፓውያኑ የዘመን አቆጣጠር በ2007 ዓ ም በተካሄደው ፕሬዚደንታዊ ምርጫ ሲወዳደሩ የቀድሞው የሊቢያ መሪ ሞአመር ጋዳፊ ገንዘብ አዋተውላቸው እንደሆነ ስለተያዘው ምርመራ በሕገ ወጥ መንገድ መረጃ አግኝተው እንደሆነ መርማሪዎች ክትትል ይዘዋል። መርማሪዎች እርምጃውን እየወሰዱ ያሉት የሚስተር ሳርኮዚ የቴሌፎን መስመር ተጠልፎ የሚነጋገሩት ተቀድቶ በተሰበሰበ ማስረጃ ላይ ተመርኩዘው መሆኑ ታውቋል። በዚህና በሌሎችም በርካታ ተግባራት የተወነጀሉት ሳርኮዚ ጥፋት የለብኝም ሲሉ ያስተባበሉ ሲሆን፣ ወደፊት ለመንግሥት ስልጣን ለመወዳደር ቢፈልጉ ሊጎዳቸው ክሶቹ አንደምታ ሊኖራቸው እንደሚችል ተጠቁመዋል። የአሁኑ የፈረንሳይ ፕሬዚደንት ፍራንስዋ ኦላንድ ተሸንፈው ከስልጣን የተሰናበቱት ሳርኮዚ ወደፊት እንደገና ሊወዳደሩ እንደሚችሉ ፍንጭ መስጠታቸው አይዘነጋም። የተከበራችሁ አድማጮች ለዜና ያዝነው ሰዓት በዚሁ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905፣ በ11925፣ በ12005 እና በ12140 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ምሽት ፕሮግራማችን ነው። ከዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት እንድትቆዩ በድጋሚ ግብዣችን። የተከበራቸው አድማጮች አሁን የሰዓቱ አብይር ይቀርባል። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ በመንግስቱ ኃይሎች በቁጥጥር ስር መዋላቸውን ድርጅቱ ትናንትና ባወጣው መግለጫ አስታውቋል። ሶሎሞን አባተ ዝርዝሩን ይዟል። ግንቦት ሰባት ትናንት ባወጣው መግለጫው አቶ አንዳርጋቸው የተያዙት ባለፈው ሳምንት ሰኔ አስራ ስድስት መሆኑን በመግለጫው አስታውቋል። ስለ ጉዳዩ እንዲዘረዝሩልኝ እንዲያብራሩልኝ ወደ ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ማምሻውን ደውዬ ነበር። አቶ አንዳርጋቸው ጽጌ ሰንአ ላይ የተያዙበትን ሁኔታ ከማብራራት ይነሳሉ። ዶክተር ብርሃኑ እንግዲህ እስከምናውቀው ድረስ ሰኞ የትራንስ ሳምንት ማለት ነው። የመንያ ስምንት መቶ ሀምሳ ሶስት ፍላይት ቁጥር ከዱባይ ወደ ሰንአ በቱ ፎርቲ ሲክስ ፒኤም የለቀቀ አውሮፕላን ይዞ በሰንአ በኩል ወደ ሌላ ሶስተኛ ሀገር ሲሄድ ነው። ሁለት ሰዓት እንትን ነበረ፣ የትራንዚት ነበረ። እዛ በዛ ሰዓት ነው እንግዲህ የየመን ባለስልጣኖች እንዳገጡት ያወቅ ነው። ከዛም ጊዜ ጀምሮ በተለያየ መንገድ ሁኔታውን ለማጣራትና ዲፕሎማሲያዊ ጫናም ለማድረግ ስንሞክር ቆይተናል። እያደረግን ነው። አሁንም ግን ከዝምታ ወደ ሞር ፐብሊክ የሆነ ግፊት ወደ ማድረግ እየተሸጋገርን ነው። ምንድን ነው ወደዚህ የገፋችሁ? ወደ ህዝብ መውጣት ለምን ወዲያው አልተናገራችሁም? አቶ አንዳርጋቸው የተገኙበትን ሁኔታ ወይ በመጀመሪያ ለማወቅ ኦፍ ኮርስ ሁልጊዜ እንዲህ አይነት ነገር ሐኪም ሲያደርግ ማወቅ የምትፈልገው ምን እንደሆነ ነው። በምን ምክንያት ምንድን ነው ምክንያት አለ ወይ ለማጣራት ትሞክራለህ መጀመሪያ ምንም ነገር ከማድረጋችን በፊት በእኛ አሰራር እንደዛ ነው። ለማጣራት እንትም ስንል ነበር። የእንግሊዝ ኤምባሲም በቀጥታ ከየመን ባለስልጣኖች ጋር ተገናኝቶ ሁኔታውን እያጣራ ነበር። እነኝን ነገሮች፣ እነኝን ውጤቶች እየጠብቅን ነበር። ምንድን ነው ምክንያቱ አሉ ለመሆኑ የያዟቸው? ምንም ምንም ምንም የታወቀ ምክንያት የለም ምክንያት የሚባል ነገር ሊኖር አይችልም። ይሄ በዓለም አቀፍ ሕግም በፍጹም በጄኔቫ ኮንቬንሽንም ወንጀል የሆነ ነገር ነው፣ እንዲህ አይነት ነገር ማድረግ። እና የመን ባለስልጣኖች ለምንድ ነው ይህን ያደረጉት በምን ምክንያት ነው? እስካሁን ለማንም የገለጹት ነገር፣ የራሳችን ጥርጣሬዎች አሉን፣ ግን በእርግጠኛነት እስክናውቅ ድረስ እዛ ውስጥ መግባት አንፈልግም። በትራንዚት ነው እዛ የተገኙት ብለውኛል። እና ከአይሮፕላኑ ውስጥ ነው ያስወረዷቸው ወይስ በአይሮፕላን ጣቢያው ክፍሎች ውስጥ ነው ነው በአይሮፕላን ጣቢያው ትራንዚት እንትን ውስጥ ነው ነበረው? አቶ አንዳርጋቸው ጽጌ ወደ የመን ከመሄዳቸው በፊት አስፈላጊ የሆኑ የጉዞ ፎርማሊቲዎችን አሟልተው ነበር? አዎ፣ ምንም በዛ በኩል ምንም የጉዞ ጥያቄ የጉዞ ፎርማሊቲ ታጣሟላ አውሮፕላን አውሮፕላንም አይችንህም አይችልም። የጉዞ ፎርማሊቲ ማሟልቶ ነው በአውሮፕላን ጥቅም ሄደው። የየመን ባለስልጣናት ሲናገሩ ከጉዞአቸው ጋር የተያያዘ ችግር እንዳለባቸው የገለጹት ነገር የለም። ምናልባት ከሰነዶች ጋር የተያያዘ ነው ምንም ምንም እንደዚ አይነት ነገር ያሉት ነገር የለም። እንዳልኩ የእንግሊዝ ኤምባሲ በቀጥታ ከየመን ባለስልጣኖች ጋር አደረገው እንትን እስካሁን ምንም እንደዚህ ነው፣ በዚህ ምክንያት ነው ምናምን የሚባል ነገር ምንም ነገር የለም። የምናውቀው ነገር ምንም ከቪዛ ጋር የተገናኘ ወር የመንን የሚመለከት ምንም ከህግ ውጭ የሆነ ነገር የተደረገ ነገር የለም። ለዚህ ነው ነገሩን በጣም ግራ ያጋባው እና ሌላ ሶስተኛ ወገን በዚህ ጉዳይ ውስጥ ገብቶበት የሚያደርገው ነው ብሎ ለመጠራጠር ያስቻለው። ለምን የእንግሊዝ መንግስት ገባ? ዶክተር ብርሃኑ አንዳርጋቸው ከረጅም ጊዜ ጀምሮ የእንግሊዝ ዜግነት አለው። የሚንቀሳቀሰው በእንግሊዝ ፓስፖርት ነው። ስለዚህ በቀጥታ የእንግሊዝ ዜጋ ስለሆነ የእንግሊዝ ዜጋም ይመለከተዋል። የእንግሊዝ መንግስት የሀገሩን ዜጎች በሚመለከት ስለሚመለከተው ነው የእንግሊዝ ኤምባሲ ራሱ ራሱ አምባሳደሯ ምቼዳ ይህን ምክር የጠየቀችው ሌላ መንግስት። ልጆቹም የእንግሊዝ ዜጎች ናቸው። ዶክተር ብርሃኑ፣ ሌላው በዚሁ በዌብሳይታችሁ ላይ በወጣው መግለጫ ላይ የየመን መንግስት አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሊሰጠው ይችላል የሚል ስጋት አድሮብናል የሚል ሀረግ ሰፍሯል። ከምን መነጨ ይሄ ስጋታችሁ? ብዙ ዝርዝር ነገር ውስጥ ለመግባት አልፈልግም እንጂ አንዳርጋቸው ከተያዘ በኋላ እኛ የምንጠረጥረው የኢትዮጵያ መንግስት እጁ እንዳለበት የሚያስጠረጥረን የተለያዩ ነገሮች አግኝተናል። እንደ ነገሩኝ ይሄ ተላልፎ የመሰጠቱን ጉዳይ እንደ ፍንጭ የሰጧችሁ አሰራሮች እንዳሉ ነው። እና ምን ያህል ጠንካራ ነው ይሄ ስጋታችሁ? እንግዲህ እርስዎ በዚህ በዲፕሎማሲያዊ ጥረቱም በሌሎች ጥረቱም ውስጥ ቆይተዋል። በእውነቱ መቼም ህግ ያለበት ሀገር ከሆነ የመን እንዲህ አይነት ነገር በምንም አይነት መንገድ ይደረጋል ብለን አናም ግን፣ እንደምታውቀው የወያኔ አይነት ወንበዴ መንግስት ባለበት፣ ወያኔ ብቻ አይደለም ወንበዴ፣ ሌሎችም እዛው አካባቢ ያሉ ወንበዴ መንግስቶች ሊኖሩ ይችላሉ፣ እንዲህ አይነት ነገር ላይ የሚተባበሩ ይህንን በእርግጠኛነት እንዲ ነው እንደዛ ነው ለማለት የማንችለው ለዚህ ነው ህግ በዛ አካባቢ የህግ የበላይነት የሚባል ነገር በሌለበት ሁኔታ መንግስቶች ምን ሊያደርጉ ይችላሉ ብለህ ለመገመት አይቻልም። እኛ የምናውቀው ወያኔን ስለምናውቀው ከምንም ነገር ወደኋላ እንደማይመለሱ ስለምናውቅ ነው። የሚተባበሯቸው ሌሎች መንግስቶች አሉ ወይ የሚለው ነው አሁን ጥያቄው። አንዳንድ ምልክቶች ከዚህ በፊት አይተናል። ባለፈው አንድ ወር ምናምን ጊዜ ውስጥ የኖርዌይ ፓስፖርት የያዘ ኢትዮጵያዊ ከጁባ ደቡብ ሱዳን የኢትዮጵያ መንግስት ወስዶ እንትን እንዳደረገው እናውቃለን። ይሄ የተዘገበ ነገር ነው። ሶ እንደነኛ አይነት ነገሮች እየተለመዱ እየመጡ ነው። እና ይሄን ደግሞ የሚያደርገው የኢትዮጵያ መንግስት ከሆነ የሚሰጠው የተወሰነ ምልክትም አለ። ትክሉ ምን አይነት ደረጃ ላይ እየደረሰ እንደሆነ እዛ ውስጥ አንገባም እስክናረጋግጥ ድረስ ለአሁኑ ይህንን ነገር እንዲህ አይነት በዓለም አቀፍ ደረጃ የታወቀን ሕገ ወጥ ስራ የየመን መንግስት አያደርግም ብለን እናስባለን። በዛ አሰምሽን ነው የምንንቀሳቀሰው። በዛ አሰምሽን ነው የየመን መንግስት ላይ ጫና ለማሳረፍ እየሞከርን ያለ ነው። በህዝብ ደረጃ የሚደረግ ጫና ለማሳረፍ እየሞከርን ያለ አቶ አንዳርጋቸው ሰንዓ ላይ ተይዟል ከተባለ እንግዲህ አንድ ሳምንት ሆነው ዛሬ ለፍርድ ቀርበዋል። ፍርድ ቤት ወይም እንደዚህ አይነት አካል ፊት ምን ወንጀል ሰራ ተብሎ ነው የሚቀርበው? ሰው ሲያዝ ሰው ሲያዝ መቼም በብዙ ሀገሮች ልምድ እንደተያዘ ፍርድ ቤት የሚቀርብባቸው አሰራሮች አሉ። ምናልባት ይሄ ማን ባለስልጣናት አቅርበዋቸው እንደሆነ በሚል ኖ ምንም እንደዚ አይነት ነገር የለም። ችግሩ እኮ እሱ ነው። ምን እንደሆነ በምን ምክንያት እንደሆነ ምን አደረገ ብለው እንደሆነም እንትን የሚያቀርቡት ነገር የለም። ለዚህ ነው እነኛን ነገሮች አንድና ሁለትን ለመደመር የሞከርኩት ካገኘናቸው አንዳንድ ምልክቶች ይሄ ነገር ከየመን መንግስትም ባሻገር የሆነ ነገር ሊሆን ይችላል የሚለው ጥርጣሬ ውስጥ ተከተል እሱን በደንብ እንትን እስከምንል ድረስ በአሁኑ ጊዜ ምንም እንደዛ አይነት የሚታወቅ ነገር የለም። ዶክተር ብርሃኑ አክለው በቅርብ ጊዜ አንድ አዲስ አበባ ውስጥ ከሚገኝ በግል ስም የተመዘገበ ጠቋም ለስለላ ጉዳይ የታለሙ መልእክቶች ወይም ማልዌሮች እንደሚደርሷቸው ድርጅቱን አዲስ አበባ ላይ አለ ያሉትን በስም ጠርተው ተናግረዋል። ከዶክተር ብርሃኑ ነጋ ጋር ያደረግነው ውይይት ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ስለ ሁኔታው ተጨማሪ ማብራሪያዎችን ለመጠየቅ ወደ ሰነአ የመንና ወደ አዲስ አበባም ደውዬ ነበር። ለጊዜው የየመን ስልኮች ባይነሱም ዋሽንግተን ዲሲ ከሚገኘው የየመን ኤምባ ኤምባሲ ጋር ተገናኝቼ ነበር። ያገኘኋቸው ባለስልጣን ለጊዜው ከሀገራቸው መንግስት የተሰጣቸው ማብራሪያ እንደሌለ ገልጠውልኛል። ወደ ኢትዮጵያም ደውዬ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲንም ማነጋገር ያለሁ እርሳቸውም ለጊዜው በእጃቸው ያለ ዝርዝር መረጃ እንደሌለ አሳውቀውኛል። ሁኔታውን በመጪ ቀናትም እየተከታተልን እናቀርብላችኋለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ አረና ትግራይ ባለፈው ቅዳሜ መቀሌ ከተማ ውስጥ ለማካሄድ ያሰበውን ሰላማዊ ሰልፍ ከከተማዋ ከንቲባ ፈቃድ አለማግኘቱን ተከትሎ ቅሬታውን ገልጿል። የመቀሌ ከንቲባ ሰልፉ ለሌላ ጊዜ እንዲተላለፍ አድርገዋል። ግርማይ ገብሩ የሁለቱንም ወገኖች አስተያየት ያካተተ ዘገባ ልኮልናል። አቶ ብርሃኑ ስለ ሰላማዊ ሰልፍ አላማ በማብራራት ይጀምራሉ። የሰላማዊ ሰልፊው ዓላማ በትግራይ ክልል እየተፈጸመ ያለው የሰብአዊ መብት ጥሰት የመሬት አስተዳደር ችግር እና በአጠቃላይ የብልሹ አስተዳደር በጣም የሰፈነበትና ዜግነታዊ ነጻነት እጅግ የጠፋበት ሁኔታ በመኖሩ ይህንን ለመቃወም ነበረ እና በሰብአዊ መብት ደግሞ አላግባብ አባላቶቻችንና ደጋፊዎች መታሰራቸው ብዙ ዜጎችም አረና አባላት ሳይሆኑም አረና ናቸው የተባሉ ብዙ ችግርና እንግልት እየተፈጸመ በመሆኑ ያንን ለመቃወም ነበረ። አቶ ብርሃኑ በርሀ ድርጅታችሁ ምን ያህል ህጋዊ መንገዱን ተከትሎ ሰልፉን ለማካሄድ ፈቃድ እንደጠየቀ እስኪህንን ይገልጹልኝ። እንግዲህ ህጋዊ መንገዱ ምንድን ነው? ስለ ሰላማዊ ሰልፍና ህዝባዊ የፖለቲካ ስብሰባ ስነስርአት የወጣ አዋጅ ቁጥር 3 1983 ነው አግባቢ ያለው ህግ። በዚህ ህግ መሰረት መጠይቃችን በዝርዝር አላማውም እንደሆነ ገልጸን ሶስት አመራሮች ፈርመን አዋጁ በሚያዘው መሰረት አስገብተናል። ያ ካስገባን በኋላ ወዲያው እንግዲህ መቼ ሌሊት እንደተሰራ አላውቅም። ሌላ ደግሞ በትግርኛ የተጻፈ የሰላማዊ ሰልፍ ስነ ስርዓት አካሄድ የሚል በትግርኛ የተጻፈ መመሪያ ተሰጠን። ሰኔ 2006 ነው የሚለው የፌዴራል አዋጅ ግን ክልሎች ወይም ከተሞች የስለ ሰላማዊ ሰልፍና ስለ ህዝባዊ ስብሰባዎች ስነስርዓት እንዲያወጡ ስልጣን አልሰጣቸውም። ይሄ የፌዴራል ስልጣን ነው፣ ለክልሎች ምንም ስልጣን አይሰጥም። ይሄ ስነስርዓት ብለው የላኩን ከስልጣናቸው ውጭ ነው፣ ህጉም የማይፈቅድላቸው ህጉም የማይፈቅድላቸው። ሆኖም ስነስርዓት ብለው የሰጡን የሰላማዊ ሰልፉ ነፃነትና ለማኮላሸት ያለመ ነው። የከተማው አስተዳደር ባጭሩ የሰጠው ምላሽ ምን ነበር? የከተማው አስተዳደር የሰጠው ምላሽ እኛ ይሄ ህዝቡ ለሰላማዊ ሰልፍ ተዘጋጅቶ ስለነበረ ያንን ከሚደናቀፍ ብለን በራሳችንም ችግሮች ለመቆጣጠር እንሞክራለን ብለን የማናምንበት ኢንፎርሜሽን ሰጥተናቸዋል። ያም ሆኖ ያሉት ምንድን ነው ወታደር የለንም ነው ፖሊስ የለንም ነው ከሀያ እስከ ሀያ ሁለት ሰኔ የተያዙ ፕሮግራሞች አሉ። ስለዚህ የጸጥታ ኃይል የለንም የሚለው ነው። ያ ቢሆን ኖሮ አስቀድሞም ነበር የሚነብሩን። ስለዚህ ይህ ለማድረግ ያ ለመፈለግ ነው። ያን መብቱ እንዳንጠቀም ለመከልከል የተጠቀሙበት ዘዴ ካልሆነ ምንም በቂ ምክንያት የለውም። ስነ ስርአት ብለው እየሰጡንም ከህግ ውጭ መሆኑን ለቀጣዩ ህጉ በሚፈቅደው መሰረት ስነስርአቱ እንዳይሰራ ለማድረግ በህግ እንጠይቃለን። የመቀለ ከተማ ከንቲባ ለፓርቲው የሰጠው ምላሽ ደብዳቤው በአማርኛ ተርጉመን እናቀርባለን። ለአረና ጽህፈት ቤት ይላል። ለጠየቃችሁት መልስ መስጠት ይመለከታል። ሰኔ 17 2006 ዓ ም ከሰዓቱ በኋላ ልክ 10 ሰዓት ባቀረባችሁት ጥያቄ ሰኔ 21 2006 ዓ ም ሰላማዊ ሰልፍ ለማካሄድ ፍቃድ ጠይቃችኋል። ይሁን እንጂ ከሰኔ 20 እስከ 22 ዓ ም አስቀድሞው የተያዙ ክልላዊና ከተማዊ በዓላት ስላሉ ሰልፉ ደግሞ ከዚሁ ጋር ተደርቦ መካሄድ ስለሌለበት በዚህም ምክንያት ከጸጥታ ኃይሎች ድጋፍ ለማግኘት ስለሚያስቸግር ሌላ ጊዜ ፍቃድ እንደሚሰጣችሁ እገልጻለሁኝ። ተወልደ ብርሃን ተስፋ አለም የመቀሌ ከተማ ከንቲባ ይላል። አቶ ብርሃኑ በረሀ አረና ትግራይ ሰልፉን ለማካሄድ እዚሁ መቀለ ከተማ ውስጥ ሊሆን ይችላል፣ ሌላ አካባቢ እቅዱ ይቀጥላል ወይስ እንዴት ነው? አንድ ህጋዊ መብታችንም ስለሆነ ይቀጥላል። እንዴት እንደሚቀጥል ግን አሁን ያጋጠመው ችግር ከህግ አንጻር፣ ከፖለቲካዊ ነጻነት፣ ከሰብአዊ መብት አንጻር የፌዴራል መንግስትም ከክልል መንግስትም ቅሬታም እናቀረበውና በህግ የምንቃወምበት መንገድ መፍጠር እንደሚያስፈልገን ሀሳቡ አለን። ስለዚህ አመራሩ ጉዳዩን አይቶ ካየ በኋላ በሚሰጠው መመሪያ መሰረት በቅሩ ማዕከላዊ ኮሚቴ ስብሰባ ስለሚደረግ የሚታሰብ ነው የሚሆነው። አረና ትግራይ በተለያዩ የትግራይ ከተሞች ህዝባዊ ስብሰባ ጠርቶ ቢሆንም ስብሰባው እንዳይካሄድ በአካባቢው መስተዳድሮችና ጸጥታ ኃይሎች እንቅፋት እንደደረሰበት በተደጋጋሚ መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን የዜና የትንታኔና የዜናና የትንታኔውን ክፍለ ጊዜ አደመጣችሁ። አሁን ከአሜሪካ መዝናኛ ዝግጅት አንዱን እናቅምሳችሁ። የምሽቱ የአሜሪካ መዝናኛ ዝግጅት በቅርቡ ከዚህ ዓለም በሞት የተለየ በስራዎቹ ግን ሕያው የሆነ እውቅ አሜሪካዊ የሙዚቃ ሰውን ጥበባዊ ሕይወት ይቃኛል። አሉላ ከበደ ነው የዛሬውን ያዘጋጀው። በወጣትነት ዕድሜው መንፈሳዊ መዝሙሮችን በማዜም የቤተሰቡን የሙዚቃ ባንድ የተቀላቀለው የሙዚቃ ሰው ብዙም ሳይቆይ ቫለንቲኖስ የተባለውን የራሱን የሙዚቃ ቡድን በማቋቋም ዘመናዊ የፖፕ ስልቶችን መጫወት ጀመረ። ገና በማለዳው የሙዚቃ ቡድኑን ለውቅና ያበቃው ስልቱ ኢትስ ኦል ኦቨር ናው የሙዚቃ ሲዲው በወጣ አንድ ወር ጊዜ ውስጥ በምርጥ ዜማዎች የሙዚቃ ሰንጠረዥ ቀዳሚውን ስፍራ ተቆናጠጠ። ባለፈው አርብ ከዚህ ዓለም በሞት የተለየው የሶል ሙዚቃ አቀንቃኝና የሙዚቃ ደራሲ ባቢ ሞማክ Oh no! ሮሊንግስቶንስ የሙዚቃ ባንድ አባላት በራሳቸው መንገድ ከቀረጹት በጊዜው ፈጣን ተወዳጅነት ካተረፈ ቀዳሚ ስራው It's All Over Now የተሰማ ነው። ያ ገና በጠዋቱ የተገኘ ተወዳጅነት ረዥም ዘመናት በዘለቀው የባቢ ወማክ የሙዚቃ ህይወት የመጀመሪያ አስር ዓመታት ሁነኛ መለያ አስቀመጠለት። ራሱ ድርሶ ካቀነቀናቸው በርካታ ዜማዎቹ በተጨማሪም ለሌሎች ድምፃውያን ደረሳቸው። አብሮ የተጫወታቸውና በአልበም የተቀረጹትን ጨምሮ የሙዚቃ ስራዎቹ በርካቶች ናቸው። እንደ ሳም ኩክ፣ አሬታ ፍራንክሊን እና ሪቻርልስን የመሳሰሉ ስመገናና ድምፃውያን በጊታር አጅቦ ተጫውጧል። ከፍተኛ ተወዳጅነት ካተረፉ ሌሎች ወይም ለሌሎች የደረሳቸው ዘፈኖች ውስጥ ዊልሰን ፒኬት የተጫወተው አይ አም ላቭ አንዱ ነው። ሰልሰን ብኬት እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ ይበልጡን በተናጠል ለብቻ ወደሚሠራቸው የሙዚቃ ሥራዎቹ ያዘነበለው ባቢ እንደ አውሮፓውያን የዘመን አቆጣጠር በ1974 ከ10 ዓመታት በፊት ከቀደመው የሙዚቃ ባንዱ ቫለንቲኖ ጋር የደረሰና የተጫወተውን ሎኪንግ ፎር ላቭ መልሶ ተጫወተ። ይሁን እንጂ የአሁኑ ታዲያ ከቀድሞ የላቀ ተቀባይነት በማግኘት በቢልቦርድ የሙዚቃ ሰንጠረዥ ከ10 ምርጥ ዘፈኖች አንዱ ለመሆን በቃለት። Looking for our love. I'm looking for love. I'm, I'm gonna find. አልኮልን መጠጥና ሱስ አስያዥ አደገኛ እጾች አዘውታሪነቱ ያስከተሉት ጣጢያ ሕይወቱ ምስቅልቅሎ የወጣበት ባቢ እስከ ወዲያኛው ወድቆም አልቀረም። እንደ አውሮፓውያን የዘመን አቆጣጠር በ1982 የተጫወታት ነጠላ ዜማ ኢፍ ዩ ቲንክ ዩ አር ሮል ናው ልዩ ተወዳጅነት በማትረፏ ዳግም እንዲያንሰራራ ረዳችው። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም የሮክ ኤንድ ሮል የሙዚቃ ስልት ሆል ኦፍ ፌም ሲመረጥ በቀጣዩ ዓመት ከብሪታንያው የጎሪላዝ የሙዚቃ ቡድን ጋር ባወጣው ፕላስቲክ ቢች የተባለ አልበም ወደ መድረኩ ብቅ አለ። በ1912ም ሌላ የቆየ ስልቶቹን ያካተተ አንድ አልበም ይዘወጣ። ባለፈው ዓመት ከዚህ ዓለም በሞት የተለየው ባቢ ወማክ ከዚህ ዓለም በሞት በተለየበት ጊዜ የ70 ዓመት ዕድሜ ነበረው። Ooh, ooh, ooh, ooh. Ooh, ooh, ooh, ooh. I was the third brother of five doing whatever I had to do to survive. I'm not saying what I did was all right. I break out of the ghetto was a day-to-day fight. Being down so long, getting nothing didn't cross for mine. But I knew there was a better way of life. And I was just trying to find. You don't know what you do till you put under pressure. Across 110th Street is a hell of a tester. Across a hundred and tenth Street. Pimps trying to catch a wolf. ቢ ወማክ አክሮስ ዋን ሀንድረድ ቴንዝ ስትሪት የተባለውን ዜማ ነበር የሰማንለት። ከአሜሪካን ኢንተርቴንመንት ዝግጅቶች አንዱ ነው የሰማችሁት። ታንኪዩ ታንኪዩ አሉላ። ለአሜሪካ ኢንተርቴንመንት ሙዚቃ ባይኖር እንዴት እንሆን ነበር? ጥሩ ጥያቄ ነው ቆንጂት። ኳስስ ባይኖር እንዴት? ኳስ ባይኖር ደግሞ ይባሰ ነው። ስለዚህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው፣ የተከበራችሁ አድማጮች። አሁን እንደተበባል ተባባል ነው ቆንጂት፣ የዓለም ዋንጫ ብራዚል፣ ለሀያኛው የዓለም ዋንጫ ዘገባና ትንታኔ ወደ ሰሎሞን ክፍሌ እንውሰዳችሁ። በብራዚል ለዓለም እግር ኳስ ዋንጫ እስከ ፍጻሜው ከሚደረጉ ስልሳ አራት ግጥሚያዎች ሁለቱ ትላንት ተካሂደዋል ፈረንሳይ ናይጄሪያን ሁለት ለዜሮ ጀርመን አልጄሪያን ሁለት ለአንድ ረድተውበታል ዛሬ አርጀንቲናና ስዊዘርላንድ የተጫወቱ ሲሆን የቤልጅየምና ዩኤስኤ ግጥሚያ ወደ ኋላ ላይ እየተጠበቀ ነው ዛሬም አቶ ፍቅሩ ኪዳኔ ከእኛው ጋር ናቸው እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ አብረን እንቆይ ዘንድ ግብዣዬ ነው። በዓለም እግር ኳስ ዋንጫ ውድድር በጠቅላላው ስልሳ አራት ግጥሚያዎች ናቸው የሚደረጉት። እስካሁን ከግማሽ ሰዓት በፊት ያበቃውን የአርጀንቲናና ስዊዘርላንድ ጨምሮ ከተደረጉ ሀምሳ አምስት ግጥሚያዎች ትላንት በሃምሳ አራተኛው ግጥሚያ ላይ በጀርመንና አልጀሪያ መካከል የታየውን የመሰለ ጠንካራና አስደሳች ፉትቦል የለም ይላሉ ብዙዎች። በተለይ አፍሪካዊው የአልጄሪያ ቡድን ፖርቶ አሌግሬ ላይ ዘንድሮ ዋንጫውን ያነሳል ተብሎ ብዙ የተወራለትን የአውሮፓውን ዝሆን የጀርመኑን ጠንካራ ቡድን እስከ መጨረሻው ገትሮ መቆየቱ አስመስግኖታል። ሙሉውን ጊዜ ዘጠና ደቂቃ ዜሮ ለዜሮ ካበቃ በኋላ ጀርመኖች በተጨማሪው ጊዜ የአልጄሪያን ጎል መረብ ለማግኘት ከሁለት ደቂቃ በታች ነበር ያስፈለጋቸው። አንድሬ ሽሩል ከቅርብ ርቀት የመጀመሪያዋን፣ ሜሱት ኦዚል በመቶ 20ኛው ደቂቃ ላይ ሁለተኛዋን አስቆጠሩ። ወዲያው የአልጄሪያው አብዱልሙሜን ጃቡ አንዷን አገባና ሁለት ለአንድ ወጡ። በአጠቃላይ የአልጄሪያ ቡድን ጠንካራ መሆኑን በትክክልም ወደፊት አህጉሪቱን ሊወክል እንደሚችል ያስመሰከረበት ነበር። ብራቮ ላለሁ የአልጄሪያን የበረሃ ተኩላዎች ቀደም ሲል ፈረንሳይን የገጠመው የናይጄሪያ ቡድንም ብልጭ ድርግም አይነት ይሁን እንጂ አይሎ የተንቀሳቀሰባቸው ጊዜያት ነበሩ። ጥሩ ተጫውቷል። የጎል እድል ግን የለውም። እድል ከተባለ ማለት ነው። እናም የሃምሳ ሦስተኛው ግጥሚያ ውጤት ፈረንሳይ ሁለት ናይጄሪያ ዜሮ የፈረንሳይ ብሔራዊ ቡድን በሩብ ፍጻሜው የፊታችን አርብ ሪዮ ዲ ጄኔሮ ላይ ከጀርመን ቡድን ጋር ይጫወታል። ከዚህ በፊት በሌሎች የጥሎ ማለፍ ግጥሚያዎች ላይ እንደታየው ሁሉ ግን ብራሲሊያ ላይ በፈረንሳይና ናይጀሪያ መካከል የተካሄደው ፍልሚያ እስከ መጨረሻዎቹ ደቂቃ ድረስ ሳይለይለት ቆይቷል። በ79ኛው ደቂቃ ላይ ከማዕዘን የተሸጋገረችውን ኳስ በግንባሩ ገጭቶ ለፈረንሳይ መሪነቱን ያስያዘው ፖል ፖግባ ነው። በዘጠነኛው ደቂቃ ያለቀ ሰዓት የናይጄሪያው ተከላካይ ጆዜፍ የዮቦ ድንገት ሳያስበው ኳሷን ጨርፎ በገዛ ራሱ ላይ ጎላ ገባና ሁለት ለዜሮ ሊሸነፉ ቻሉ። ለማጠቃለል እንዳልኩት ሁለቱ የሁለተኛው ዙር የመጨረሻ ግጥሚያዎች ዛሬ ነው የሚካሄዱት። የአርጀንቲናና ስዊዘርላንድ ግጥሚያ አብቅቷል። የዩኤስና ቤልጅየም ወደ ኋላ ይቀጥላል። በተከታታይ ለሰላሳ ቀናት የዓለም ዋንጫን የምታስተናግደው የብራዚል ባለሥልጣናት ሀገራቸው ከውድድሮቹ በምታገኘው የኢኮኖሚ ጥቅም ደስታቸውን እየገለጹ ነው። ገለልተኛ ተንታኞች ግን ያን ያህል የሚረኩ አይመስልም ይላል ዘጋቢያችን ስኮት ባብ ከሪዮ ዲ ጀኔሮ በላከልን ሪፖርት። የ2014 የዓለም እግር ኳስ ዋንጫ ውድድር 15 ቢሊዮን ዶላር ለብራዚል ኢኮኖሚ እንደረዳና ለብዙ ሰዎች ሥራ እንደፈጠረ ይገመታል። በሀገሪቱ የቱሪዝም ቦርድ ሊቀመንበር ቪሴንቴ ኔቶ መግለጫ መሰረት በዚህ ታላቅ የስፖርት ዝግጅት ወቅት ለአንድ ሚሊዮን ሰዎች የሥራ እድል ተፈጥሯል። በዓመት ውስጥ ብራዚል ውስጥ ከተፈጠሩ ሥራዎች ሁሉ 15 በመቶ ያህል መሆኑ ነው ነበር ያሉት ቪሴንቴ ኔቶ የኢኮኖሚ ተንታኙ በሪዮ ዲጃኔሮ ፍሉሜንሴ ፌዴራል ዩኒቨርስቲ የሕንፃና ከተማ ልማት መምህር ክሪስ ጋፍኒ እንደሚያስረዱት ግን ውድድሮቹ የፈጠሩት የስራ ዕድል ተብሎ የቀረበው አሃዝ እጅግ የተጋነነ ነው ያን ያህል ቁጥር ያለው ቋሚ ሥራ ለመፍጠር በቂ መዋለ ነዋይ እየመደቡ አይመስለኝም የብራዚልን ኢኮኖሚ ከወሰድን ማለቴ ነው ከ አንድ ትሪሊዮን ዶላር ኢኮኖሚ ላይ 30 ቢሊዮን ብቻ ነው የተመደበው አሉ ብራዚል በ አስራ ሁለቱ ከተሞቿ ውስጥ ውድድሮቹ እንዲካሄዱባቸው የሠራቻቸው አዳዲስ ስታዲየሞችና ለእድሳት ብዙ ገንዘብ ያፈሰሰችባቸው መዋቅሮች በሀገሪቱ ለብዙ ዓመታት የሚቆዩ ሀብቶች መሆናቸው መዘንጋት እንደሌለበት ደግሞ ሊሳ ዲፕሊ የተባሉ እዚህ በዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ ፕሮፌሰር አስረድተዋል። ውድድሮቹን እየተከታተሉ በመገናኛ ብዙሀን እንዲያስተላልፉ የሰለጠኑ ብዙ ሰዎችም ትምህርት በመቅሰማቸው እንደ ሀብት ይቆጠራል ባይ ናቸው መምህርቷ። ሆቴሎችና መዝናኛ ስፍራዎችም ተጠቃሚዎች ናቸው። ለማንኛውም ሀገሪቱ ይህን መሰሉን ግዙፍ የስፖርት ዝግጅት በማስተናገዷ ልትኮራ ይገባል። በዓለም እግር ኳስ ዋንጫ ውድድር ዙሪያ የተለያዩ አጫጭር ዜናዎችና ትምህርታዊ አስተያየቶችን ወደምናገኝበት ወደ አቶ ፍቅሩ ኪዳንኤል ውሰዳችሁ ደግሞ አቶ ፍቅሩ የዓለም አቀፍ ስፖርት ተቋማቱ ኦሊምፒክ ኮሚቴና ፊፋ ልዩ አማካሪ ናቸው። የብራዚል መንግስት ከናይጄሪያ የተላካውን ሶስት ሚሊዮን ዩሮ ባለፈው እሁድ ለቡድኑ መሪ ማስረከቡን አስታወቀ። የናይጄሪያ ቡድን ከፈረንሳይ ጋር ገጥሞ ሊሸነፍ የቻለው የኪስ ገንዘባቸውን ስላገኙ ነው እንጂ አይጫወቱም ነበር። ልምምድም አቁመው ነበር። የአፍሪካ ቡድኖች ዋናው አላማ ለሀገራቸውን ለህዝብና ባንዲራ ክብር መታገል ሳይሆን ለራሳቸው ኬስ ብቻ ስለሆነ በዓለም ዋንጫ እንዳይካፈሉ ወይም ቁጥራቸው እንዲቀነስ የሚል ጥሪ በአፍሪካ ጋዜጣዎች ላይ አብቧል። ደረፖ አቆጣጠር በሺ ዘጠኝ መቶ ሀምሳ በብራዚል በተካሄደው የዓለም ዋንጫ ውድድር የፍጻሜውን ግጥሚያ ለመመልከት ዦዋዲር ቤልሞ የተባሉ ሰው ቲኬት ገዝተው ነበር። ደጋጣሚ ሆኖ በዚያን ዕለት ወደ ማራካና ስታዲየም መሄድ ስላልቻሉ ቲኬቱን አስቀምጠውት አሁን ከስልሳ አራት ዓመት በኋላ ያንን ቲኬት ለፊፋ ሚዚየም እንዲያገለግል ለሴፕ ፕላተር አበርክተዋል። ፕላተርም አሁን እድሜያቸው ሰማኒያ አምስት ለሆነው አዛውንት የዚህን የዓለም ዋንጫ ውድድር ፍጻሜ ግጥሚያ እንዲመለከቱ ሶስት ቲኬት ሰጥቷቸዋል። ሄንሪክ ፍሌግ እና ዣክ ኢትን የሚባሉ የኮሎራዶ ስቴት ዩኒቨርሲቲ ተማሪዎች በቢሲክሌት ብራዚል ድረስ ሄደው የአሜሪካንን ብሔራዊ ቡድን ለመደገፍ ይወስናሉ። ሁለት ዓመት ሙሉ ልምምድ ካደረጉ በኋላ በቀን አስር ዶላር በማውጣት ብቻ ወስነው ባለፈው ጥቅምት ወር ከሳን ዲየጎ ተነሱ። እግረ መንገዳቸውን ሜክሲኮ፣ ጓቴማላ፣ ሳልቫዶር፣ ሆንዱራስ፣ ኒካራጓ፣ ኮስታሪካ፣ ፓናማ ኮሎምቢያም ኤኳዋተር እና በፔሩ አቋርጠው ብራዚል በሴኔ ወር ደርሰው ዩናይትድ ስቴትስ ከጋና ጋር ያለውን ግጥሚያ ተመልክተዋል። እንዳጋጣሚ አጋጣሚ በናታል ከተማ ያንን ግጥሚያ የተመለከቱ ሶስት ኢትዮጵያኖች ነበሩ። አቶ ጌታቸው ተስፋያዊ በአሁኑ ወቅት በሳን ዦዜ ከተማ የሚካሄደው የእግር ኳስ ውድድር ያዘጋጀው የሰሜን አሜሪካ የስፖርት ፌዴሬሽን ፕሬዚዳንት እና ልጁ እንዲሁም ባልንጀራው አቶ ጌታቸው ወልዴ ናቸው። አቶ ፍቅሩ ኪዳኔን አመስግኜ ልሰናበት። ነገ ረቡዕና ከነገ በስቲያ ሐሙስ ግጥሚያዎች የሉም፣ እረፍት ነው። አርብ የሩብ ፍጻሜ ውድድር በስምንቱ ቲሞች መካከል ይጀመራል። ቀዳሚዎቹ ፈረንሳይና ጀርመን ይሆናሉ። በወቅቱ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞን አሁን ተጨማሪ ዜና ይዞልን መጥቷል። ባሳለፍነው ቅዳሜ የተጀመረው የዓለም የእግር ኳስ ዋንጫ ሁለተኛ ዙር የጥሎ ማለፍ ውድድር ዛሬ በሚካሄዱ ሁለት ግጥሚያዎች ይጠቃለልና የፊታችን አርብ የሩብ ፍጻሜው ፍልሚያ ይጀመራል። ከጥቂት ደቂቃዎች በፊት ያበቃው የአርጀንቲናና ስዊትዘርላንድ ግጥሚያ ዘጠና ደቂቃው ያበቃው እኩል ዜሮ ለዜሮ በመሆኑ 30 ደቂቃ ተጨምሮላቸው አርጀንቲና በ117ኛው ደቂቃ ላይ በዲማሪያ አማካይነት ባገኛት ብቸኛ ግብ አንድ ለዜሮ አሸንፎ ወጥቷል። ብዙም ትኩረት ያልሰጠው የስዊዘርላንድ ቡድን እነ ሜሲን የመሰሉ የዓለም ኮከብ ተጫዋቾች ያሉበትን ጠንካራውን የአርጀንቲና ቡድን እስከ መጨረሻዋ ሴኮንድ ገትሮ ብቻ ሳይሆን በጨዋታም የበላይነት መቆየቱ አስመስግኖታል። ትናንት ፈረንሳይ ናይጄሪያን ሁለት ለባዶ ጀርመን አልጄሪያን ሁለት ለአንድ አሸንፈው ወደ ከባዱ ሩብ ፍጻሜ አልፈዋል። ዛሬ በኢትዮጵያ የሰዓት አቆጣጠር ከምሽቱ አምስት ሰዓት ላይ ዩናይትድ ስቴትስ እና ቤልጅየም ጉድሽና ያለው ያለውኝ ዛሬ አፍጥጬ ነው የምውለው ከስብሰባችን በኋላ ማለት ነው። እስቲ አሁን ደግሞ ከዓለም ዋንጫ ኳስ አካባቢ ከቆየን፣ ቆንጂት፣ ወደ ኳስ ሜዳ ንግባ። ልውሰድሽ። ኳስ ሜዳ እንሂድ። አዲሱ ሰላም። ሰሎሞን እንደምን አመሼ። አዲሱ አበበ ኳስ ሜዳ ላይ ይገኛል አሁን። እንደምንድን ይመስላቸው አድማጮች፣ እንደምን አመሻችሁ። ሰለሞን ጉድ ሠራኝ። እኔ እኮ የዲ ማሪያን የአርጀንቲና ግብ እሱ አላገኘም። ዜና ላይ እኔ አወራለው ብዬ አዘጋጅ ስንት አንቴና ዘርግቶ እንደሚከታተል ታውቃለ፣ ሰለሞን አደለም? እንደ ያለ ዋንጫ ቀድሞ መጥቷል እሱ። እንደውም ሳስበው ጨዋታው ሳያልቅ በፊት ይመስለኛል እዚህ የደረሰው፣ ኳሷን ኳሷን በእጁ ይዞ ሆናለ አዲሱ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን የሚያዘጋጀው በምሕጻር የእንግሊዝኛ መጠሪያው ኢስፋና የሚባለው ማለት ነው። የሚያዘጋጀው የዘንድሮው ዝግጅት አሁን አሁን አንተ የምትገኝበት ሳን ሆዜ ካሊፎርኒያ ነው እየተካሄደ ያለው እና እስቲ ባጭሩ ምን እንደሚመስል ንገረን። ባለችን አጭር ጊዜ ትንሽ መረጃ እንስጥ ለሰው። ጨዋታው እንግዲህ ዛሬ ሶስተኛ ቀኑን ይዘዋል። ውድድሩ እሁድ ነው የተጀመረው። ዛሬ ማክሰኞ ሶስተኛ ቀኑን ነው። እዚህ አካባቢ ፌዴሬሽኑ አካባቢ ከዚህ ቀደም እኔም በተለይ በራዲዮ መጽሔት ካሉላ ጋር ባለፈው ረቡዕ ወዲያኛውም እንዲሁ በፕሮግራሜ ላይ ፌዴሬሽኑ አካባቢ አንዳንድ ችግሮች ይሰማሉ ማለት ይታወሳል። በእርግጥ ችግር አለ። ችግሩ ጎልቶ አይታይም። ከአመራሩ ጋር ቅሬታ ያላቸው አንዳንድ የፌዴሬሽን አባላት የቦርድ አባላት ሳይቀሩ አንዳንድ ማጉረምረም ይሰማል፣ ግን ገልጠው አይናገሩም። ችግሩ ምንድን ነው? ውድድሩ ምንም አልተጓደለም፣ እየተካሄደ ነው። የመክፈቻው እለት የዳላስ አንዱ ቡድን ፎርፌ ሰጥቶ አልተጫወተም። ምክንያቱ ምንድን ነው ስል ቅሬታ ስላላቸው ነው ይሉኛል። በተጨማሪም ደግሞ በመክፈቻው እለት ሁሉም ቡድኖች በህዝብ ፊት አርማ አርማቸውን ይዘው ያልፉ ነበረ። አንዳንድ ቡድኖች ያላለፉ አሉ። ነገሩ የአድማ ምልክትና ተቃውሞን ለመግለጽ የተደረገ ነው ብለውኛል። ለማንኛውም የቀድሞ የኢትዮጵያ ብሔራዊ ቡድን ታዋቂ ግብ ጠባቂ ተካበ ዘውዴ የዚህ የኤስኤፍኤንኤ ወይም የሰሜን አሜሪካ ስፖርትና የባህል ፌዴሬሽን የውድድር አስተባባሪ ወይም ቱርናመንት ኮኦርዲኔተር ነው እና ችግር አለ ወይ ምንድን ነው? ጎልቶ አይታይም ግን ችግር እንዳለ አንዳንድ ሰዎች ይናገራሉ ብዬው አናግሬው ነበር። ትንሽ ከሱን ነው ሰለሞን እንግዲህ አንዳንድ ችግሮች አሉ። እርግጥ እንዳልከው አይተሃል፣ የኦፕኒንግ ሴሪሞኒው ላይ የፌዴሬሽኑን እዚህ ጥንካሬ ላይ እንዲደርስ ካረጉ ቲሞች የተወሰኑት ቦይኮት አድርገው ነበር ሰልፉ ላይ ለምሳሌ ኤሌ ስታር፣ አትላንታ፣ ዲ ሲ ዩኒቲ የተሰኑ የዲሲ ስታር ቲም እንኳን በወቅቱ ያው ጨዋታ ስለነበረው እስካሁን ድረስ አክሽኑን ሪሊ ማወቅ አልቻልንም። ግን ውድድሩን በሚመለከት በጣም በጣም በሚያስደስት ሁኔታ እያካሄዱልን ነው። ተጫዋቾቹ እዛ ላይ ከፍተኛ ምስጋና ማቅረብ እፈልጋለሁ። እዚህ ጨዋታ ላይ ወይም እዚህ ፌዴሬሽን ውስጥ አንድ ችግር አለ የሚባለው በተወሰኑ ሰዎች ፕሬዚዳንቱን ጨምሮ የኦስቲን ቡድን እንዲሰለፍ መደረግ ሆነው ይባላል። ግን የኦስቲን ቡድን ጨዋታውን አድርጓል። አንድም ጨዋታ ይመስለኛል ሰልፉ ላይም ተገኝቶ ነበር እና ያን በተመለከተ የተነሳ ችግር አለ። አሁን ምንም የለም። በስብሰባችን ውድድሩን ከመጀመሪያችን በፊት በነበረው ስብሰባ ላይ በሱ አጀንዳ ላይ ኦፕን ዲስከሽን አድርገን የኦስተንም እኛም በአመራሩ ደረጃ ላይ ያለነው ኤክስፕሌን ለማድረግ ሞክረናል። አምሽር ሳትስፋይ የሆነ አንሰር አግኝተዋል ብለን አትጋቢ መልስ አግኝተዋል ብለን እንገምታለን። ከዚህ የተረፈ ብዙም ችግር የለም፣ የሚታይ ችግር የለም ለማለት ነው። ተካበ እንደገለጠልን ሰሎሞን እሺ ቆንጅት አንድ ጥያቄ ያለሽ? አዲሱ እንግዲህ ይሄ የስፖርት ፌስቲቫል የቤተሰብ የጓደኞች መሰባሰቢያም ጭምር ነው እና በየአመቱ እንደ ምን ይመስላል? የታዳሚው ሁኔታ በብዛት ኢትዮጵያውያን ተሰባስበዋል? ከእሱ ጋር አያይዘህ የምትነግረኝ ደግሞ አጭር ጊዜ ንቻለችን አጠር አድርገህ ጠቅለል አድርገህ የምትነግረኝ የሜዳው የሆቴሉ ጉዳይ እንዴት ነው? አነስተኛ ሜዳ ነው የሚባል ቅሬታም ሰምተን ነበረ። ጥሩ ነው ቆንጂት፣ በነሳቸው ጥያቄ ላይ ይሄን አሁን አንተ ያልከውን አናሳዋለሁ ብዬ ነበረ። በአጠቃላይ እውነት ለመናገር ባለፈው አመት ዋሽንግተን እንደነበረ ወይም ደግሞ እንደዚህ ቀደመው የህዝብ ብዛት አላየሁም። የመክፈቻ እለት እሁድ እለት ወደ ማታ ጊዜ ያስተናጋጁ ከተማ የሳን ሆዜ ቡድንም ስለሚጫወት በርካታ ህዝብ መጥቶ ነበረ። በሺዎች ይቆጠራሉ ማለት እችላለሁ። እሁድ እለት ከአንድ ሺህ እስከ ሁለት ሺህ ቢበዛ ጣራውን አድርጌ። ከዛ በተረፈ ትላንት ሰኞ የስራ ቀን ነው። ዛሬ ሰኞ የስራ ቀን ነው። የህዝቡ ብዛት እስከዚህ አይደለም። ለቆንጆ የሚጠቅም ነገር ከወጣቶች አንጻር በርካታ ወጣቶች አሉ። ተሳትፏቸው በጣም ከፍተኛ ነው። ችግሩ ምንድን ነው? አደብ ገዝተው ጨዋታውን መከታተል ነገር የለም ግን፣ እንደ ውር ውር በማለት በዓሉን በማድመቅ ትልቅ አስተዋጽኦ አድርገዋል። እንዲያውም አንዲት ወጣት የመክፈቻ ዕለት ጥሩ የአማርኛ ሙዚቃ አሰምታ የክብር እንግዶቹን አዝናንታ ወጣቶቹ ጥሩ ምሳሌ ሆናለች። በኳስ ሜዳው በኩል በሆቴል በኩል ችግር አለ። እስከ ዛሬ ድረስ እኔ ካየኋቸው ሆቴሎች ይሄኛው አሁን ሰላሳ አንደኛው የፌዴሬሽኑ በዓል የተካሄደበት ወይም ለዛ እንግዶች የተያዘ ሆቴል ከሁሉም አነስ ይላል። በእውነቱ ክፍሎቹ ጥሩ አይደሉም። በቂ የፊት መታጠቢያው የተዘጋጀ አይደለም። እድሳት ላይ ነን ብለውኛል። የአስተዳደሩን ክፍል ጠይቄ የነበረ እያደስን ስለሆነ ነው ይህንኑ ገልጸንላቸዋል። በጣም ይቅርታ የሚል ነገር ተናግረዋል። ሜዳ በተመለከተ ባለፈው ጊዜ አቶ ጌታቸው ተስፋዬን የፌዴሬሽኑ ፕሬዚዳንት ስናናግር አንድ ችግር ነበር። ጨዋታው ዲሲ ለምን አይሆንም ተብሎ ዲሲ በቂ ሜዳ የለም ነው የሰጠን መልስ። እዚህ ያለው ሜዳ ግን ዲሲ ተገኘ ከተባለው የተሻለ አይደለም። ለምንድን ነው ይሄ የሆነው? ተካባ ገልጦልኛል እዚህ ሀገር ትልቅ ሜዳ ብንይዝ ብዙ ሕዝብ ስለማናገኝ እንደው ዶሮ በጋን አይነት ይሆንብናል ብለን ነው እንጂ እውነት ነው ሜዳው ከሁሉም ያነሰ ነው። እስማማለሁ ብሎኛል። ችግር አለ በዛ በኩል ግን የዚህ እንግዲህ ሁል ጊዜ አንድ ዝግጅት ሲደረግ ችግር መኖሩ የታወቀ ነው እና ይህን ይመስላል። ሰሎሞን ቆንጅል እሺ፣ አዲሱ እናመሰግናለን። ሚኔሶታም ደውለህ ኤሳዋንን ለማግኘት ብዙ ሙከራ አድርገህ ነበር፣ ከዚህ በፊትም እንዳልተሳካልህ ነግረህናል። እንግዲህ የዛሬ ጊዜያችን ወደ መጠናቀቁ ነው። ነገና ከነጎዲያም እየተከታተል እንደዚሁ ምደርስበትን እናውቃለን ማለት ነው። መልካም እንግዲህ፣ ስብሰባ ዛሬ ባይኖራችሁ ጥሩ ነበር የአሜሪካና የቤልጅየምን ጨዋታ እንድትመለከቱ እና ያለን በአንድ አይናችን ስብሰባው ላይ አንድ አይናችን ኳሱ ላይ ነው የሚሆነው። መልካም ነው። ባይሆቸዋለ ውጤቱን በመሀል ደው የደናምሹ አድማጮችም ደናምሹ ደናም አድማጮች ወደ ሁለተኛ ዝግጅታችን አጋማሽ ይሆናል። አሁን በቀጥታ የምንሸጋገረው ሐኪሙን ይጠይቁ፣ ሐኪሙን ይጠይቁ ለምሽቱ ባለፈው ሳምንት በመርሳት ወይም በመዘንጋት ችግር ዙሪያ ከአድማጭ የቀረበን ጥያቄ መነሻ አድርጎ ከባለሙያ ጋር የተጀመረ ቃለ ምልልስ ነበር ይዞ የቀረበው። ጥያቄዎቻችን የፕሮግራማችን ተከታታዮች አቶ ጌታሁን በንቲና አቶ ብርሃኑ አስራት ናቸው። ለጥያቄዎቹ ምላሽ የሚሰጡን ደግሞ የዞትር ተባባሪያችን ዩናይትድ ስቴትስ በሚገኘው ታዋቂው የሜዮ ክሊኒክ የነርቭ የአእምሮ ሕክምና ሐኪም የአእምሮ ሕክምና ኮሌጁ የአእምሮና ስነ ልቦና ትምህርት ክፍል ምክትል ኃላፊ ዶክተር ዮናስ እንዳለገዳ ናቸው። አሉላ የቀደመ ዝግጅቱን በሚያስታውስበት ይጀምራል። ዶክተር ዮናስ በቀደመው ማብራሪያው ከእድሜ መግፋት ጋር ከሚመጣው ውጪ የሚከሰት ነገሮችን የመዘንጋት አዝማሚያ በአንድ በኩል ከጊዜያዊ ሁኔታዎች ጋር በተዛመደ የሀሳብ ወይም የልብ መከፈል ወይም የልበ ቢስነት ሁኔታ የሚፈጠር መሆኑን አስረድተውናል። በሌላ በኩል ደግሞ በህመም ወይም በበሽታነት የሚፈረጅ የመዘንጋት አዝማሚያ በህክምና ምርመራ የሚታወቅና የሚረዱ መንገዶች እንዳሉት አመላክተዋል። ለመሆኑ ይሄ የመዘንጋት ወይም መርሳት ራሱ እንዴት ነው የሚፈጠረው? ለጠቅላላ እውቀት ቢሆንን ትውስታና የመዘንጋት ሁኔታ በተመለከተ በጭንቅላታችን ውስጥ የሚፈጠረውን ሁኔታ በጨረፍታ ለማየት ብንችል፣ ይሄ በጣም ጥሩ ጥያቄ ነው። አንጎልን በአምስት ከፍሎ ማየት ይቻላል። አንደኛው ከግንባራችን ጀርባ ያለው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይሉታል። እሱ ነገር ልብ እንድንል የሚያደርግ ነው። ለምሳሌ መጽሐፍ በምናንብበት ጊዜ ወይም ከሰው ጋር በምናወራበት ጊዜ ያንን ሀሳባችንን ወሬውና ጭውውቱ ላይ እንዲቆይ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው ነው። ከዛ ጨዋታው ላይ ትኩረት እንድናደርግ እሱ ይጠቅመናል። ከዛ በኋላ ይህንን መረጃ ደግሞ ለማስታወስ እንድንችል ወደ መጋዘን ለማስተላለፍ ከዚሁ የአንጎል ክፍል ወደ ሌላ የመረጃ መጋዘን ቦታ አለ። ሰው እቃውን በትክክል ልብ ብሎ አንድ ቦታ ካስቀመጠ እኮ መልሶ ለማግኘት አይቸገርም። ልክ እንደዛ ነው። አንጎልም ልብ እንድንል የሚያደርገው ይሄ ከግንባራችን ጀርባ ያለው ነው። ከዛ በኋላ መረጃው አውራ መንገዱን ተከትሎ ወደ መጋዘን ይገባል። ያ መጋዘኑ ላይ ችግር ካለ ነው እንግዲህ እኛ መዘንጋት በሽታ አለ የምንለው እና ሂፖካምፐስ ይሉታል። ይሄ እንደ መረጃ መጋዘን አድርገን የምናየው እሱ ችግር ውስጥ ሲወድቅ ያ እውነተኛ የመርሳት በሽታ ነው እና ብዙ ጊዜ የልበብስነት ችግር ያላቸው ሰዎች ሀሳባቸውን ሰብሰብ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው በተለያየ አቅጣጫ በተለያየ መረጃ ሲበዛበት ነው ችግር የሚመጣው፣ የልበብስነት እንጂ ልበብስነት ብቻ ችግር ያለው እንደምንም ብሎ መረጃ መጋዘን ካስገባ መልሶ ማምጣት ይችላል፣ ጤናማ የሆነ ሰው ነገር ግን እውነተኛ የመርሳት በሽታ ያላቸው ሰዎች መጋዘኑ በትክክል አይሰራም። እዛ ውስጥ ያሉት የነርቭ ሴሎች ሞተዋል። ስለዚህ ምንም ነገር ግለሰቡ ቢነገረው፣ አስታውስ ጥረት አድርግ ብለህ ብትለው ከግማሽ ሰዓት በኋላ ምንም አያስታውስም። ያ ነው በሽታ የምንለው። እና ይሄንን አንደኛ ወረቀትና እርሳስ ላይ በሚሰጥ ምርመራ አለ፣ በሱ ሁለተኛ ደግሞ ኤምአራይ በሚሉት የአንጎል ሴሎች ምን ያክሉ ሞተዋል አልሞቱም ብለን ማየት የምንችልበት አለ። የተለያዩ ምርመራዎች አድርገን ይሄ ግለሰብ በእርግጥም የመዘንጋት በሽታ አለው የለውም ብለን እንወስናለን። በአጋጣሚ ሆኖ እንዲያውም ኢትዮጵያ ካሉ የስራ ባልደረቦቻችን ጋር ሆነን ይህንን ጥናት ለማድረግ ቡታጅራ አካባቢ የጥናት ሀሳብ አቅርበናል አሜሪካን ሀገር ላለው ምርምር እና ከተሳካ እንግዲህ ይህንን ሁኔታ እዚህ ሀገር የምንጠቀምበትን ሀገራችንም ውስጥ ያስገብተል ለመሞከር ነው። በኢትዮጵያ ያሉ ሁኔታዎችን በተጨባጭ በጥናት የመመርመር እድል ሊኖራችሁ ነው። አዎ፣ እንደው ይሄንን እድል ብናገኝ በጣም ደስ የሚል ነገር ነው የሚሆነው። ካነሱት አይቀር ዶክተር ዮናስ፣ ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች ከህይወት አኗኗር ከህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል። የአንዱ አካባቢ ሁኔታ ከሌላው ጋር የመለያየቱን ያህል ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ። አዎ ይህንን በየአገሩ ብዙ ሰዎች እያጠኑ ነው ያሉት እና አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሐዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር የበረታ ሐዘን ውስጥ የመግባት የበረታ ከመጠን ያለፈ ጨለማ ጉድጓድ ውስጥ ያለ ሆኖ ይሰማኛል የሚለው አለ እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለዓመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ እናስታውስ የሚያደርጉትን የነርቭ ሴሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን በእኛ ባህል እንደው ማጥናት ልትፈልገው ነገር ቤተሰብ፣ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ። እዚህ በምዕራቡ ዓለም የተደረገ ጥናት እንደምታውቀው አሉላ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማኒያ አመት አዛውንት ወይም የሰባ አመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ ሀምሳ ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው። የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል። አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይህንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈውም ገልጫ ይሆናል። አንዳንድ ጊዜ ስፖርት፣ በእግር መሄድ፣ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ መዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል። እዚህ እኛ ባረግነው ጥናት ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው። ከእርጅና ጋር የመጣውን ከሰባ እስከ ዘጠና ዓመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲህ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም። ግን እነዚህ ብዙም አይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባ ና በዘጠና ዓመት መሀል ያሉ እነሱን የመዘንጋት በሽታ ብዙ የሚያጠቃቸው አይተናል። እና እንዳልከው በርግጥ። የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላሉ። ዶክተር ዮናስ እንዳለ ገዳን ለአድማጮቻችን ለሚያደርጉት አገልግሎት በጣም አድርገን እናመሰግናለን። የተከበራቸው አድማጮች ለዛሬ ምሽት ያሰናዳችሁ ናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራማችንን የመራልን ቴሌ ላይምባክ ነው። በኢንተርኔት ደብልዩ ደብልዩ ደብልዩ ዳት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ብላችሁ ዌብሳይታችንን ብትጎበኙ ዝርዝር መረጃዎችን ታገኛላችሁ። እንደዚሁም በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ብትገቡ መረጃዎችን ታገኛላችሁ። ተነጋገሩ። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየንን፣ አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል በጣም ደህና ደሩ። you oh, man